የዲሊው ዜና በቅድሚያም ዋና ዋና ርዕሶቹ፣ በኢትዮጵያ ሕገወጥ የጦር መሳሪያና የገንዘብ ዝውውርን ለመቆጣጠር ያስችላሉ የተባሉ 36 አዳዲስ ኬላዎች መቋቋማቸው ተነገረ። ባለፉት ስድስት ወራት ከተከፈቱ አዳዲስ ኬላዎች መካከል በኢትዮጵያና ኤርትራ ድንበር የተቋቋሙ ይገኙበታል። ከሥልጣናቸው በተወገዱት በቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ቤት በሚሊዮኖች የሚቆጠር ገንዘብ መገኘቱን የዜና ምንጮች ገለጹ። ዓለም አቀፍ ባለሙያዎች የቦይንግ 737 ማክስ አውሮፕላን የበረራ መቆጣጠሪያ ሥርዓት ተቀባይነት ባገኘበት አካሄድ ላይ የሚያደርጉትን ፍተሻ በሚቀጥለው ሳምንት ሊጀምሩ ነው። ፍተሻው ሦስት ወራት ይወስዳል ተብሏል። ዜናው በዝርዝር የኢትዮጵያ ገቢዎች ሚኒስቴር ሕገ ወጥ የጦር መሣሪያና የገንዘብ ዝውውርን ጨምሮ ማንኛውንም የኮንትሮባንድ እንቅስቃሴ ለመቆጣጠር ያለሙ 36 አዳዲስ ኬላዎችን ባለፈው መንፈቅ ዓመት ማቋቋሙን አስታወቀ። ከአዳዲሶቹ ኬላዎች መካከል በኢትዮጵያና ኤርትራ ድንበር የተቋቋሙት ይገኙበታል። የገቢዎች ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ አዲሱ ይርጋ ለዶይቸ በለ ዲደብሊው እንደተናገሩት ሚኒስቴሩ በስሩ ባሉ መሥሪያ ቤቶች ማሻሻያ ባደረገበት ወቅት ከለያቸው ጉዳዮች አንዱ የኬላዎች ጠንካራ ለመሆን ነው። ይህንን ክፍተት ለመድፈንም ቀድሞው የተመሠረቱት እንዲጠናከሩና ኬላ ባልነበረባቸው ቦታዎች ደግሞ አዳዲስ እንዲቋቋሙ ማድረጉንም ገልጸዋል። የኮንትሮባንድ እንቅስቃሴ ያለባቸው ግን ኬላ የሌለባቸው ቦታዎችን በመለየት በጥናት ላይ በተደገፈ ኮንትሮባንድ እንቅስቃሴውን መግታት የሚያስችል ኬላዎችን የማደራጀት ስራ ነው የተሰራው። ከሰላሳ ስድስቶቹን በተጨማሪ ቀድሞ የነበሩት ኬላዎች በትክክል ኮንትሮባንድ ለመከላከል በሚጠቅም ቦታ ያልሆኑትንም ወደ ትክክለኛ ቦታ እንዲመጡ የተደረገበት ማግባብ ነው ያለው። ሪፎርሙን ተከትሎ ከተሰሩት ስራዎች አንድኛው ትልቅ ውሳኔ ተጨማሪ አዳዲስ ኬላዎችንም መክፈት ነው ማለት ነው። የኮሚኒኬሽን ጉዳዮች ዳይሬክተሩ ባለፉት ስድስት ወራት ከተቋቋሙት አዳዲስ ኬላዎች መካከል በኢትዮጵያና ኤርትራ ድንበር መካከል የተመሰረቱት ይገኙበታል ብለዋል። ከኢትዮ ኤርትራ ጋር በተያያዘ የኤርትራ ጋር የተፈጠረው ሰላም ጋር ተያይዞ በዛ በኩልም የንግድ ልውውጦች ሊኖሩ ስለሚችሉ የንግድ ማዕቀፉ በሕግ ደረጃ ሲጸድቅ ድረስም በጉምሩክ በኩል ኬላዎችን ማጠናከር፣ ቦታዎችንም ሴት ማድረግ ስለሚያስፈልግ በዛ አካባቢም የተሰራ አለ። በተለያዩ የሀገሪቱ አቅጣጫዎች በተለያየ ከጠረፍ ወይም በምትዋሰንባቸው አካባቢዎች ወደ ሀገር ውስጥ በሚገቡበት አቅጣጫ በሙሉ በአራቱም ዳይሬክሽን ቦታዎችን በመለየት እንዲኖሩ ነው የተደረገው ኬላዎች። የገቢዎች ሚኒስቴር ባለፈው አንድ አመት ብቻ 1.3 ቢሊዮን ብር የሚገመት የኮንትሮባንድ ዕቃ በቁጥጥር ስር መዋሉን ዛሬ ባወጣው መግለጫ አስታውቋል። በእስር ላይ በሚገኙት የሱዳን ፕሬዝደንት ኦማር ሐሰን አልበሽር ቤት በሚሊዮኖች የሚቆጠር ገንዘብ መገኘቱን የዜና ምንጮች ገለጹ። ገንዘቡ መገኘቱን ተከትሎ የሱዳን አቃቤ ሕግ አልበሽርን ያለ ሕጋዊ ምክንያት በርካታ የውጭ አገር ገንዘቦችን ይዞ በመገኘትና ሕገወጥ የሆነን ገንዘብን ሕጋዊ ያስመስለው በማቅረብ ወንጀል ምርመራ ጀምሯል ተብሏል። የሱዳን ወታደራዊ የደህንነት አባላት በአልበሽር ቤት ባደረጉት ፍተሻ 6 ሚሊዮን ዩሮና ከ351 ሺህ ዶላር በላይ ገንዘብ የታጨቁባቸው ሻንጣዎች ማግኘታቸውን ሮይተርስ የዜና አገልግሎት ምንጮቹን ጠቅሶ ዘግቧል። በፍተሻው 5 ሚሊዮን የሱዳን ፓውንድም አብሮ መገኘቱ ተገልጿል። አንድ የፍርድ ቤት ምንጭ ለሮይተርስ እንደተናገሩት የቀድሞ ፕሬዝደንት እንዲታሰሩ ትዕዛዝ የሰጡት ዋና አቃቤ ሕጉ ናቸው። እርሳቸው ለፍርድ ይቀርቡ ዘንድ ለመዘጋጀትም በቶሎ እንዲጠየቁ አዘዋል ብለዋል። አቃቤ ሕጉ በኮባር እስር ቤት በመገኘት የቀድሞውን ፕሬዝደንት ለጥያቄ ያቀርቧቸዋል ሲሉም አክለዋል። የአልበሽር ቤተሰቦች የቀድሞ ፕሬዝደንት ኦማር ሐሰን አልበሽር ከፍተኛ ጥበቃ ወደሚደረግለት ኮባር እስር ቤት በዚህ ሳምንት መዛወራቸውን አስታውቀው ነበር። የሱዳን ተቃውሞውን በበላይነት ሲያስተባብር የቆየው የባለሙያዎች ማኅበር አልበሽርና በእርሳቸው አስተዳደር ስልጣን ላይ የነበሩ ግለሰቦች በሙስና ተጠያቂ እንዲሆኑ ጥሪ ሲያቀርብ ቆይቷል። የሱዳን ወታደራዊ የሽግግር ምክር ቤት የሀገሪቱ ብሔራዊ ባንክ ካለፉት ሁለት ሳምንት ወዲህ የተደረጉ የገንዘብ ዝውውሮችን በድጋሚ እንዲፈትሽና አጠራጣሪ ናቸው ብሎ ያመነባቸውንም እንዲያግድ ባለፈው ረቡዕ ትዕዛዝ አስተላልፏል። የደቡብ ሱዳኑ ፕሬዝደንት ሳልቫኪር ተቀናቃኛቸው ሬክ ማቻር ወደ ሀገራቸው በአስቸኳይ እንዲመለሱ ጥሪ አቀረቡ። ፕሬዚደንቱ በብሔራዊ አንድነት መንግስት ምስረታ ላይም ማቻር እርዳታቸውን እንዲያበረክቱ ጠይቀዋል። ፕሬዚደንት ኪር የብሔራዊ አንድነት የሽግግር መንግስት የመመስረት ሂደቱን ለማፋጠን በጋራ እንሰራ ዘንድ ዶክተር ሬክ ማቻርን ወደ ጁባ በአስቸኳይ እንዲመለስ ጋብዣዋለሁ ሲሉ ዛሬ ለጋዜጠኞች ተናግረዋል። አሁንም ቢሆን ገና አልረፈደም ሲሉም አክለዋል። በደቡብ ሱዳን ለስድስት ዓመታት የዘለቀውን ጦርነት ለማብቃት በተቀናቃኝ ወገኖች በተፈረመው የሰላም ውል መሠረት የብሔራዊ አንድነት መንግስቱ ከወር በኋላ ግንቦት አራት እንዲመሰረት ከስምምነት ላይ ተደርሶ ነበር። ከፈራሚዎቹ አንዱ የሆኑት ማቻር ከትናንት በስቲያ ሂደቱ በስድስት ወር እንዲዘገይ መጠየቃቸውን ተከትሎ በደቡብ ሱዳን ዳግም የጦርነት ዳመና ማንዣበብ ጀምሯል። ማቻር የመንግስት ምስረታው እንዲዘገይ የጠየቁት አሁን ወደ ጁባ ለመመለስ ለደህንነቴ ያሰጋኛል በሚል ነው። ፕሬዝደንት ኪር በበኩላቸው የሕዝባችንን ፍላጎት ከግል ፍርሃታችን ቅሬታችንና ጥቅማችን በላይ ልናደርግ ይገባል ሲሉ ዛሬ ለጋዜጠኞች ተናግረዋል። በመንግሥት ምስረታ ላይ ያለው ማንኛውም መዘግየት ሕዝባችንን ለሰላም ያለውን ተስፋ የሚሰብር ነው ሲሉም አስጠንቅቀዋል። ይህ ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። ግብፃውያን በሀገሪቱ ሕገ መንግሥት ላይ ማሻሻዎች ለማድረግ የሚያስችል ህዝበ ውሳኔ ላይ ዛሬ ድምፅ መስጠት ጀመሩ። የህገ መንግሥት ማሻሻያዎቹ ፕሬዚደንት አብዱልፈታህ አልሲሲን ለቀጣይ አስር ዓመታት በስልጣን እንዲቆዩ የሚያደርጉ ናቸው። በመዲናዋ ካይሮ የድምፅ መስጫ ጣቢያዎች ከጠዋቱ ሶስት ሰዓት ጀምሮ ክፍት መደረጋቸውን አሶሴትድ ፕሬስ ዘግቧል። በድምፅ መስጫ ጣቢያዎቹ በርካታ የፖሊስ አባላትና የጸጥታ ኃይሎች እንደሚታዩም ዘገባው ጠቁሟል። ባንዲራዎችን የያዙና ትክክለኛውን ነገር አድርግ የሚል ጽሑፍ የተጻፉባቸው ካኔቴራዎችን የለበሱ ግብጻውያን የድምፅ መስጫ ጣቢያዎችን በመክፈቻ ሰዓታት ማጨናነቃቸውን የሮይተርስ ዘጋቢ ታዝቧል። ድምፅ ሰጪዎቹ የቅስቀሳ ቁሳቁሶቹን ማን እንደሰጣቸው ሲጠየቁ ምላሽ ከመስጠት ተቆጥበዋል ብሏል ዘጋቢው። በግብፅ ለህዝበ ውሳኔ የቀረቡት የሕገ መንግሥት ማሻሻያዎች አብላጫ ድምፅ ካገኙ አሁን ሀገሪቱን በመምራት ላይ ያሉትን ፕሬዚደንት አልሲሲ የሥልጣን ዘመናቸው ከአራት ዓመት ወደ ስድስት ከፍ ይልላቸዋል አልሲሲ ስድስት ዓመት ቆይታ ለሚኖረው ለሶስተኛ የሥልጣን ዘመንም እንዲወዳደሩ ያስችላቸዋል። ከዚህም በተጨማሪ ፕሬዚደንቱ ዋና ዳኞችንና አቃቢያነ ሕግን የመሾም ሥልጣን ያጎናጽፋቸዋል። ተቺዎች ማሻሻያዎቹን ግብፅን ወደ ፈላጭ ቆራጭ አገዛዝ ለመቀየር የሚወሰዱ ተጨማሪ እርምጃዎች ናቸው ሲሉ ይነቅፋሉ። በግብፅ በሕገ መንግሥታዊ ማሻሻያዎቹ ላይ የሚደረገው ህዝበ ውሳኔ ለቀጣይ ሁለት ቀናት ይዘልቃል። የግሪክ ፖሊስ በሀገሪቱ ሰሜናዊ ክፍል በእቃ መጫኛ ተሽከርካሪ ሲጓጓዙ የነበሩ 59 ስደተኞችን በድንገተኛ ፍተሻ አገኘ። ያለ ሕጋዊ ሰነድ ሲጓጓዙ ነበር ከተባሉት ስደተኞች ውስጥ ግማሾቹ ሶማሊያውያን ሲሆኑ ኤርትራውያንና ሱዳናውያንም እንደሚገኙበት ፖሊስ አስታውቋል። የሀገሪቱ ፖሊስ ዛሬ እንደገለጸው ስደተኞቹን ጭኖ የነበረው ተሽከርካሪ ከተሰሎንቄ ከተማ 20 ኪሎ ሜትር ርቀት ላይ ባለ አውራ ጎዳና እንዲቆም ተደርጎ ፍተሻ የተከናወነበት ትላንት ከሰዓት ነበር። የተሰረቀ የቡልጋሪያ ታርጋ ለጥፎ ነበር የተባለው የጭነት መኪና ስደተኞቹን ከሳጥኖች ጀርባ ሸሽጎ ይጓዝ እንደነበር ፖሊስ ባወጣው መግለጫ ጠቁሟል። ስደተኞቹ ከቱርክ ወደ ግሪክ በጀልባ እንዲያቋርጡ ለረዳቸው የሰዎች አሸጋጋሪ በነፍስ ወከፍ 1500 ዩሮ መክፈላቸውን ለፖሊስ ተናግረዋል። ስደተኞችን አሳፍሮ የተያያዘውን የ61 ዓመት ቡልጋሪያዊ አሽከርካሪ ማሰሩን ያስታወቀው የግሪክ ፖሊስ ግለሰቡን ህግ ፊት እንደሚያቀርበው አስታውቋል። ዓለም አቀፍ የባለሙያዎች ቡድን የቦይንግ 737 ማክስ አውሮፕላን የበረራ መቆጣጠሪያ ስርዓት ተቀባይነት ባገኘበት አካሄድ ላይ የሚያደርጉትን ፍተሻ በሚቀጥለው ሳምንት ሊጀምር ነው። ፍተሻው ሦስት ወራት ይወስዳል ተብሏል። ሁለት የቦይንግ 737 ማክስ አውሮፕላኖች በወራት ልዩነት በኢትዮጵያና በኢንዶኔዥያ ተከስክሰው 346 ሰዎች ከሞቱ በኋላ መርማሪዎች ለአደጋዎቹ መንስኤ ሳይሆን አይቀርም በተባለው የአውሮፕላኑ የበረራ መቆጣጠሪያ ስርዓት ላይ ትኩረታቸውን አድርገዋል። ማክሰኞ ፍተሻቸውን የሚጀምሩት የአቪየሽን ባለሙያዎች ከሚመለከቷቸው ጉዳዮች መካከል የአውሮፕላኑ አውቶማቲክ ስርዓት ከአውሮፕላን አብራሪዎች ጋር ያለው መስተጋብር አንዱ መሆኑን አሶሴትድ ፕሬስ ዘግቧል። ለቦይንግ 737 ማክስ በረራ መቆጣጠሪያ ስርዓቱ ይሁንታ የሰጠው የአሜሪካ የአቪየሽን አስተዳደር ነው። ከኢትዮጵያ አደጋ በኋላ ጥያቄ የተነሳበት የአሜሪካው መንግሥታዊ መስሪያ ቤት የበረራ ሥርዓቱ ተቀባይነት ያገኘበትን አካሄድ በቴክኒካዊ ፍተሻ ለማስገምገም ቃል መግባቱ ይታወሳል። ዘጠኝ ዓለም አቀፍ የሲቪል አቪየሽን ባለሥልጣናት በዚሁ ፍተሻ ላይ እንደሚሳተፉ ማረጋገጫ መስጠታቸውን የአሜሪካ የአቪዬሽን አስተዳደር ዛሬ አስታውቋል። በዚሁ ፍተሻ ላይ የአሜሪካዊ የጠፈር ሳይንስ ተቋም ናሳ እና የራሱ የአስተዳደሩ ባለሙያዎችም ይሳተፋሉ ተብሏል። ይህ ዶይቸ በለ ዲ ደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። በኢትዮጵያ ሕገ ወጥ የጦር መሳሪያና የገንዘብ ዝውውርን ለመቆጣጠር ያስችላሉ የተባሉ 36 አዳዲስ ኬላዎች መቋቋማቸው ተነገረ። ባለፉት ስድስት ወራት ከተከፈቱ አዳዲስ ኬላዎች መካከል በኢትዮጵያና ኤርትራ ድንበር የተቋቋሙ ይገኙበታል። ከሥልጣናቸው በተወገዱት የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር ቤት በሚሊዮኖች የሚቆጠር ገንዘብ መገኘቱን የዜና ምንጮች ገለጹ። የደቡብ ሱዳኑ ፕሬዝደንት ሳልቫኪር ተቀናቃኛቸው ሬክ ማቻር ወደ ሀገራቸው በአስቸኳይ እንዲመለሱ ጥሪ ያቀረቡ። ዜናው በዚሁ ተጠቃሏል። ሰላም።